በዩናይትድ ስቴትስ የዲሞክራቲክ ፓርቲ ብሔራዊ ጉባኤ በሚካሄድበት ቺካጎ ከተማ በሺዎች የሚቆጠሩ የፍልስጤማውያን ደጋፊዎች የተቃውሞ ሰልፍ ማካሄዳቸውን ቀጥለዋል። ትናንት ረቡዕ በጉባኤው ማዕከል አቅራቢያ የተካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ ሆኖ ያለፈ ሲሆን፣ ማክሰኞ በእስራኤል ቆንስላ ጽሕፈት ቤት ፊት ለፊት በተካሄደው የተቃውሞ ሰልፍ ግን በፖሊስና በሰልፈኞች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ውለዋል። ስመኝሽ የቆየ ከአሶሲኤትድ ፕሬስ የተጠናቀረውን ዘገባ እንደሚከተለው አሰናድተዋለች። ረቡዕ ዕለት ከ2 ሺህ የሚበልጡ የፍልስጤም ደጋፊ ተቃዋሚዎች ቀደም ሲል የእስራኤል ደጋፊዎች ተሰብስበውበት የነበረውን ፓርክ በማቋረጥ ዲሞክራቲክ ፓርቲ የሶስተኛ ቀን ብሔራዊ ጉባኤውን ወደሚያካሂድበት ስፍራ አምርተዋል። በአመዛኙ ሰላማዊ ሆኖ የቀጠለው የተቃውሞ ሰልፍ የተካሄደው በእስራኤል ቆንጽላ ጽሕፈት ቤት ደጃፍ ላይ ያለፈቃድ በተካሄደው ተቃውሞ በፖሊስና በተቃዋሚዎች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ከዋሉ ከአንድ ቀን በኋላ ነው። የረቡዕ ሰላማዊ ሰልፍ ከቺካጎ ወጣ ባሉ አካባቢዎች ከሚገኙ መስጊዶች አውቶቡሶችን በመጠቀም በሀገሪቱ ትልቁ እንደሆነ የተነገረውን የፍልስጤም ማህበረሰብ ያሳተፈ ነው። ከቺካጎ ወጣ ብሎ የሚኖረው የ48 ዓመቱ ራድ ሹክ ለምሳሌ በትከሻው ላይ ተቀምጦ የሚጓዘውን የሁለት ዓመት ልጁን ይዞ ነው በሰልፉ ላይ የተሳተፈው። ከፍልስጤማውያን ወላጆቹ የተወለደው ሻክ እንደሚለው በርካታ ሰልፎች ላይ በመሳተፋቸው ልጁ ሳይቀር መፈክሮቹን በቃሉ ያውቃቸዋል። እዚህም ሆነ እዛ የሁሉም ሰው ሰብዓዊነት እኩል ትኩረት ሊሰጠው ይገባል የሚለው ሻክ፣ ልጆቼ ለመብታቸው መቆም እንዳለባቸውና ሁልጊዜ በሰላማዊ መንገድ ተቃውሟቸውን እንዲገልጹ ከዚህ ተሞክሮ እንዲማሩ ፈልጋለሁ ብሏል። በሳምንቱ ከተካሄዱት ሰልፎች ትልቁ እንደሆነ በተነገረለት የተቃውሞ ሰልፍ ላይ ከበሮ የያዙ ሰልፈኞች ሰልፉን ሲመሩና የፍልስጤን ባንዲራ ከህዝቡ በላይ ሆኖ ሲውለበለብ የሚያሳየው ትዕይንት የበዓል ስሜት ይፈጥር ነበር። በሰልፉ ላይ ጀላቲ እየበሉና በጋሪ ላይ ተቀምጠው ሲገፉ የሚታዩት ህጻናትም ለሰልፉ ድምቀት ሰጥተውታል። ተቃዋሚዎቹ የዲሞክራቲክ ፓርቲ ጉባኤ ከሚካሄድበት ዩናይትድ ሴንተር አቅራቢያ በሚገኝ ፓርክ ቆመው በድምፅ ማጉያና ጥሩምባዎች በመጠቀም እንደ የኤሊኖይ ገዢ ጄቢ ፕሪትስ ጋር ያሉ መሪዎችን በጋዛ ውስጥ የተካሄደው ጦርነት ተባባሪ ሲሉ ጠርተዋቸዋል። ለሁለተኛ ጊዜ ዲሞክራትን ወክለው የተመረጡትና የምክትል ፕሬዚዳንት ካማላ ሃሪስ የምርጫ ጋር እንዲሆኑ ታስበው የነበሩት ፕሪትስከር በጥር ወር ቺካጎ ያጸደቀውን የተኩስ አቁም ውሳኔ ተችተው ነበር። ለፍልስጤም ድጋፋቸውን ለማሳየት በሰልፉ ላይ ከተሳተፉት ውስጥ በርካታ ቤተሰቦችና የተለያየ እምነት ያላቸው ሰዎች ይገኙበታል። ሰልፉ ከመጀመሩ ትንሽ ቀደም ብሎ የተወሰኑ የእስልምና እምነት ተከታዮች በተለምዶ በመካከለኛው ምስራቅ የሚለበሰውን ጥቁርና ነጭ የራስ መሸፈኛ እንደ ምንጣፍ በመጠቀም ጸሎት አካሂደዋል። የአይሁድ መሪዎችም ከሰልፉ መሪዎች ውስጥ የሚገኙ ሲሆን ክርስቲያኖች ለተኩስ አቁም የሚል መፈክር ያነገቡ ሰዎችም ከሰልፈኞቹ ጋር አብረው ተጉዘዋል። የአይሁድ ድምፅ ለሰላም የተሰኘ የአይሁድ ጉባኤ መስራችና የአይሁድ እምነት መሪ ራባይ ብራንት ሮዝን ዲሞክራቶች በጉባኤያቸው ላይ ስለ ጋዛ ጦርነት አለመናገራቸውን አውግዘዋል። ፍልስጤም የሚለው ቃል በዲሞክራቲክ ብሔራዊ ኮንቬንሽን ውስጥ አይፈቀድም፣ ተኩስ ማቆም የሚለውም እምብዛም አልተጠራም ሲሉ ለአሶሺየትድ ፕሬስ ያስረዱት ሮዝን ይህ የሆሊውድ የንግሥና ስርዓት የመሰለ ሂደት ነው። የእኛን ድምፅ የማግኘት መብት ያላቸው ይመስላሉ፣ ነገር ግን ድምፃችንን የማግኘት መብት የላቸውም ብለዋል። የዲሞክራቲክ ፓርቲ ጉባኤው እየተካሄደበት ከሚገኘው ዩናይትድ ሴንተር አቅራቢያ የተካሄደውን ሰልፍ ያዘጋጀው የፍልስጤም ማህበረሰብ ትስስር የተሰኘ የፍልስጤምና አረብ ማህበረሰብ ተቋም ነው። ማክሰኞ ዕለት ከእስራኤል ቆንጽላ ጽህፈት ቤት ከተካሄደው ተቃውሞ ጋርም በእጅጉ የተቃረነ ነው። ከሁለት መቶ በላይ ቡድኖች ጥምረት ከፈጠሩበትና ሰላማዊ ሰልፍ ለማካሄድ ከከተማዋ ፈቃድ ካገኙት ቡድኖች ተነጥለው ማክሰኞ ዕለት ተቃውሞ ያካሄዱት ሰልፈኞች ከፖሊስ ጋር ከፍተኛ ፍጥጫ ውስጥ ገብተው ነበር። የቺካጎ ፖሊስ ተቆጣጣሪ ላሪ ስኔሊንግ እንደተናገሩት ማክሰኞ ምሽት ከዩናይትድ ሴንተር በ32 ኪሎ ሜትር ርቀት ላይ ከሚገኘው የእስራኤል ቆንጽላ ጽህፈት ቤት ውጭ የተያዙት ሰዎች አመፅ ለመቀስቀስና ለውድመት ሆን ብለው ተነሳስተው የመጡ ናቸው ብለዋል። ፖሊስ በስፍራው የሰጠውን ምላሽም ተመጣጣኝ መሆኑን ተናግረዋል። በፖሊስ ከታሰሩት ሰዎች 30 የሚሆኑት በስርዓት አልበኝነት ክስ እንደተመሰረተባቸው የቺካጎ ፖሊስ አስታውቋል። ፖሊስ አክሎ ከታሳሪዎቹ መካከል አንዱ ፖሊስን በመቃወም ወንጀል ሲከሰስ፣ ዘጠኙ ለፖሊስ አለመታዘዝ አካላዊ ጥቃት ማድረስና የንብረት ውድመት የመሳሰሉ ወንጀሎችን መፈጸማቸውንም አመልክቷል። ስኔሊንግ ሁለት ሰዎች ቀላል ጉዳት ደርሶባቸው አንድ ሰው በጉልበት ሕመምና ሌላ ግለሰብ ደግሞ በጣቱ ላይ በደረሰበት ጉዳት ወደ ሆስፒታል መወሰዳቸውን ተናግረዋል። ሁለት ፖሊሶች ጉዳት የደረሰባቸው ቢሆንም ባልደረቦቻቸውን ጥለው መሄድ ስላልፈለጉ የህክምና አገልግሎት አለማግኘታቸውንም አብራርተዋል። ከታሰሩት መካከል ሦስት ጋዜጠኞች እንደሚገኙበት የጠቆሙት ስኔሊንግ ስለቀረበባቸው ቀረበባቸው ክስ ግን ዝርዝር መረጃ እንደሌላቸው ገልጸዋል። የዩናይትድ ስቴትስ ፍልስጤም ማህበረሰብ ጥምረት ተባባሪ መስራች የሆኑት ሀተም አቡዳዬህ በፍልስጤም ደጋፊ ተቃዋሚዎችና በፖሊስ መካከል ስለተፈጠረው ግጭት በአሶሲየትድ ፕሬስ ተጠይቀው ሲመልሱ ሰላምን ማስከበር የፖሊስ ኃላፊነት መሆኑን ገልጸው ፖሊስ ያለበት አንድ ኃላፊነት በመጀመሪያው የህገ መንግስት ማሻሻያ የተደነገገውን መብታችንን አለመጣስ ነው ብለዋል። የእስራኤል ቆንጽላ ጽህፈት ቤት የጋዛ ጦርነት በጥቅምት ወር ከጀመረ ወዲህ በርካታ ሰልፎች የተካሄዱበት ስፍራ ሲሆን በዲሞክራቲክ ፓርቲ ጉባኤ ወቅት የተነሱት ተቃውሞዎች በአብዛኛው የእስራኤልና ሐማስን ጦርነት በመቃወም ላይ ያተኮሩ ናቸው። ወደ 3500 የሚጠጉ ሰዎች የተሳተፉበት የሰኞው የተቃውሞ ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም አጥር ጥሶ ማለፍ ከመሳሰሉ የጸጥታ ስራ ጥሰቶች ጋር በተያያዘ 13 ሰዎች በቁጥጥር ስር ውለዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።